ኢትዮጵያ ውስጥ ከ አስራ ስምንት አመት እድሜ በታች ለሆነ ሰው ትዳር መመስረት በሕግ ቢያስጠይቅም ከአምስት ልጃገረዶች ሴቶች አሁንም ድረስ ሁለቱ ያለ እድሜያቸው ትምህርታቸውን አቋርጠው እንዲያገቡ እንደሚገደዱ ጥናቶች ያሳያሉ። ፖፕሌሽን ካውንስል የተሰኘ ግብረሰናይ ድርጅት ድርጅትም ላለፉት አምስት አመታት ብርሃነ ህዋን የተሰኘ ፕሮጀክት በመቅረጽ በአማራ ክልልና በቤኒሻንጉል ጉምዝ ወላጆች ሴት ልጆቻቸውን እንዳይድሩ ውለታ በመዋዋል በልዋጩ ደግሞ ታዳሽ የተፈጥሮ ሀይል መጠቀሚያ ወይም ሶላር በስጦታ መልክ በመስጠት ሴቶችን ካለ ዕድሜ ጋብቻ ለመታደግ እየሰራ ይገኛል። አቶ ሀብታሙ ደምሌ በፖፕሌሽን ካውንስል ፕሮጀክት ኦፊሰር እና የብራነ ሔዋን ፕሮግራም ስራ አስኪያጅ ናቸው። ብርሃነ ሔዋን ፕሮጀክት የአለም ጋብቻን ለማዘግየት ሴቶችን ትምህርት ቤት ውስጥ እንዲቆዩ ለማድረግ ጥንሰ ሀሳብ እየጀመረ ፕሮጀክት ነው። በመጀመሪያ የማህበረሰቡን ያስተሳሰብ ለውጥ ለማምጣት አራት አይነት አፕሮች ነው ፖፑሌሽን ካውንስል እየተጠቀሙ አንደኛው የማህበረሰብ ውይይት የምንለው ታይቱ ስ እየተገናኙ ስለዚህ ስለ ለድሜ ጋብቻ እስከፍነት ስለ አስገድዶ መድፈር ስለ ብዛት እነዚህ ነገሮች ላይ ውይይት የሚያደርጉበት ነው። ከኛው ደግሞ የኢኮኖሚ የትምህርት ቁሳቁስ መግዣ ከሌላቸው ይድሯቸዋል ልጆቹን ስለዚህ ያን እንዳይሆን የትምህርት ቁሳቁስ አገልግሎ ነው። ሁለተኛው ሶላር እድሜያቸው ከፍላልጆች የሚሰጠው ነው። ሌላኛው የአገቡ ወጣ ሴቶች ደግሞ ቶሎ እንዳይወልዱ ና ሌሎች የፋሚሊ ፕላኒንግ እንዲጠቀሙ የሚመጣ የሜንተሪንግ ግሩፕ ነው እና በእነዚህ በአራቱ ነው ለመድረስ የተሞክረው። እና የማህበረሰቡ ውይይትም የራሱ የሆነ አስተዋጽኦ አለው። በተለይ የዚህ ያሉት ሚጋ ብቻ የሚጠቀምባቸው አካባቢዎች በጣም ገጠር እና በአንደር ዴቨሎፕ የሆኑ በመሰረተ ልማት ያልተሟላላቸው በመብራት መብራት ኃይልም በብዛት የማያገኙ ቦታዎች ናቸው። እነዚህ በተለይ አሁን ቤንሻንጉል ላይ እና ይህ የተሰራበት ወረዳዎች ላይ ስለዚህ እነዚህ ቦታዎች ላይ መብራት ስለማግኘት ብዙ ይቸግራል ምንድነው የሚደረገው ማቴሪያል በሚከፋፈል ሰዓት የቀበሌው አመራሮች ይመጣሉ ቤተሰቦች ይመጣሉ ኮንሴንት አለ የሚፈረም እንደ ውል ነገር ይዘባሉ ለኮሚኒቲው ግንዛቤ ማስጨበጫ የሚሰጥ ነው አንደኛው ሁለተኛው ደግሞ ልጄን አልድርም ብለው ፈርሙት እንትና ልቃ ለመሀል ላይ እንደ ውል ነገር ይፈርማሉ እና ያ ራሱ ማሰሪያ ነው ሰዎቹ አድሩም አንድ ፐብሊክሊ ነው ልጄን አልድርም ብለው የሚፈርሙት ብርቱካን ተስፋዬ የአስራ ሰባት አመት ወጣት ስትሆን ዘንድሮ የአስረኛ ክፍል ተማሪ ናት። የሶላር ኃይሉ ትምህርቷን ከማጥናት አልፎ በገቢ ምንጭነትም እንደጠቀማ ትናገራለች። ያው እንግዲህ ሳጠና ምንትች ሞት ጽሑፍ ምናምን ይጠቀመዋለሁ። ለሌላ ለብዙ ነገር ጠቅሞላል። ያው እንደድሩ ይፈርመዋል ቃል ገብተዋል። ጠዋት ይወጣል። አውጥልኝ ብዬ ሄዳሉ። እኔ ጠዋት ስለሆነ የሚሄደው እዛም ይመጣ ካለ ተቀብላችሁ ካርድ አድርጉ ምናምን ብያቸው ይሄዳሉ። ብር አንድ መጠን ብዙ አግኛለሁ። አንድ አንተዋስ ብር ቡክ ከፍቼ አጠራቅኝ ለምሳሌ ሶስት ሺህ ለመቶ ብር አድርጋለሁ አቶ ሀብታሙ፣ የዚህ የልገሳ ፕሮግራም ውጤታማነት ላይ ከሁለት ዓመት በላይ ጥናትና ሙከራ እንደተደረገበትም ይናገራሉ። ይህ ስራ ሲሰራ በዚ ላይ እንዳታ ተወስዶ ነው። ከሁለት ዓመት በኋላ ጥናቱ ይባሉ ፕሮጀክት ይባሉ ሲደረግ አብዛኞቹ በዚህ ፕሮግራም የታቀፉት ወጣት ሴቶች አንድ ከአስር ሆነ ከኮንትሮል ሳይት መስ ሲወዳደር ጋብቻ ነጠቀም፣ ወደ ትምህርት ቤት የሚሄድ ደግሞ ሶስት እጅ እጥፍ ይበልጣል። ሰዓት ማታ ላይ አሁን ጨለማ አይሆንም የቤት ውስጥ የቤት ስራ ሊሰርሻሉ ሁለተኛ ልጆቹ ጥናት ያጠኑበታል። ሶስተኛ ኢንቫይሮመንታል ፍሬንድሊ ነው። አራተኛ የገንዘብ ማግኛ ምንስ ነው። ምክንያቱም አሁን እዚ አካባቢ ሰው ስልክ ይጠቀማል። ስልክ ሲጠቀም ቻርጅ ማድረግ ይፈልጋል እና ቻርግ ቻርጅ ማድረጊያ ደግሞ ያው ኤሌክትሪክ ሲስተም ቻርጅ እያደረጉ ገቢ ያገኛሉ፣ ንግዶችም ማለት ነው። ስለዚህ ፐርፐዙ ለቤተሰቡ መብራት ይሰጣል። የማማታ ልጆች ትምህርት መማር ልጆች ሲኖሩ ጥናት ያጠናሉ። ምክንያቱም የሚያነዚ የኛ ፕሮጀክት ተሳታፊዎች ትምህርት ቤት መማር አለባቸው። ሰማኒያ ፐርሰንቱን አቴንድ ማድረግ አለባቸው። አቶ ጅራስዩም በቤንሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ የሴቶችና ህጻናት ጉዳይ ጽህፈት ቤት ኃላፊ ናቸው። ይህ የሶላር ኃይል ለወላጆች መሰጠቱ የሴት ተማሪዎች የሴት ተማሪዎች ውጤታማነት ላይ ለውጥ እንዳመጣ ይናገራሉ። ፖፑሌሽን ካውንስል የሚባል ብዚል ይህንን ቦታ ማበርከት የቻለበት ዋና ዓላማ የሴት ልጅን ያለ እድሜ ጋብቻ ለማስቀረትና ሴት ተማሪዎችን በትምህርት ገበታ ላይ ለማቆየት ታስቦ ነው። ከዛም በፊት የነበረውና አሁን ያለው ለውጥ ደግሞ ከተማ ቀመስ ካልሆኑ ቀበሌዎች ላይ በተለያዩ ለማብራትነት የሚጠቀሙበት ሶላር ነው። ይሄ ደግሞ ትንሽ የተወሰነ ለውጥ አምጣ ከዚህም በፊት የነበረው የሴት ተማሪዎች ውጤትና ሴት ተማሪዎች ከትምህርት ገበታቸው ላይ ለመቆየት ያን ያክልም አይደለም። አሁን ግን እየተሻለ ነው። ይህንን ቃላቸውን እየጠበቁ እኛም ክትትል እያደረግን በየየወጣን መስክ ክትትል ስለምናደርግ ለማህበረሰቡም ሰፊ ግንዛቤ መፍጠርና ይሄ ሶላር ከተሰራጨበት ቀበሌ ውጭም ያሉት በበላይነት ክትትል እያደረግን ስለሆነ የማህበረሰቡም ግንዛቤ በጣም እያደገ ነው።